የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። እንደምን አመሻችሁ። የዛሬ ሰኞ ጥር 20 2011 ዓ ም ምሽት ዝግጅቶችን ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። ትውልደ ኢትዮጵያዊው ሳውዲ አረቢያዊ ባለሀብት ሼክ መሐመድ ሁሴን አሊ አልአሙዲ ከአንድ ዓመት በላይ ከቆዩበት የሳውዲ እስራት ተፈተዋል። መቼ ወደ ኢትዮጵያ እንደሚመለሱ አልተገለጸም። ለፍቻቸው የጠቅላይ ሚኒስትር አብይ አህመድ አስተዋጽኦ ከፍተኛ መሆኑም ተገልጿል። ስራ በጀመሩበት ጊዜ ጥረት እንደሚያደርጉ ቃል ገብተዋል። ይሄን ክትትል ሲያደርጉ ቆይተዋል እና የእሳቸው ጥረት እና እንቅስቃሴ አሁን ለተደረሰበት ውጤት ከፍተኛ አስተዋጽኦ ያለው መሆኑ ያው የኢትዮጵያም ህዝብ የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን ናቸው። በሙሉ ዘገባ እንመለስበታለን። የትግራይ ክልል ምክር ቤት በህዝብ ተወካዮች ምክር ቤት የወጣውን የድንበርና የማንነት ጉዳዮች ኮሚሽን አዋጅ ተቃውሞታል። በሌላ በኩል በአማራና በትግራይ ክልሎች መካከል አላስፈላጊው ውዝግብ እንዲፈጠር እያደረገ ነው ሲሉ የአማራ ብሔራዊ ክልላዊ መንግስት የፕሬዝዳንቱ የህግ ጉዳዮች ዋና አማካሪ አቶ መርሃ ጽድቅ መኮንን ተናገሩ። የዚህም ሙሉ ዘገባ ይኖረናል። ለምሽቱ ያዘጋጀናቸው ሌሎች ዘገባዎችም አሉን። ጋቢና ቪኦኤ አብራችሁን፣ ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መጥተናል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የምክር ቤት ተደራዳሪዎች በደቡባዊ የሀገሪቱን ድንበር ግንብ ለመገንባት የሚያስችል ስምምነት እያቀረበ ያቀርባሉ የሚለው ግንብታቸው ከሀምሳ ከመቶ ያነሰ መሆኑ ተገለጸ። በሁለቱ የምክር ቤት ወገን ባለው ተደራዳሪዎች ቡድን በጣም ጥሩ ሰዎች አሉ። ነገር ግን ግንቡን ለመገንባት ካቀድኩት አምስት ነጥብ ሰባት ቢሊዮን ዶላር ያነሰ ገንዘብ የምቀበል አይመስለኝም ሲሉ ትላንት ዎል ስትሪት ጆርናል ለተባለው ጋዜጣ ተናግረዋል። ለግንቡ የሚያስፈልገው ገንዘብ ካልተመደበላቸው በስተቀር የመንግስት መስሪያ ቤቶችን መዝጋት ጉዳይ አማራጭ ነው ብለዋል። የምክር ቤት ውሳኔ ሳያስፈልጋቸው ግንቡን ለመገንባት እንዲችሉ ብሔራዊ አስቸኳይ ጊዜ አዋጅ ሊያውጁ እንደሚችሉም ጠቁመዋል። ዴሞክራቶች እንዲህ አይነቱን አዋጅ በፍርድ ቤት ሊከራከሩበት እንደሚችሉ ተገልጿል። የረጅም ጊዜ የፕሬዚዳንት ትራምፕ ወዳጅና አማካሪ የሆኑት ሮጀር ስቶን ከልዩ ካውንስል ሮበርት ሙለር ጋር ሊተባበሩ እንደሚችሉ ትላንት ፍንጭ ሰጥተዋል። ሮበርት ሮበርት ሙለር የዩናይትድ ስቴትስ ውስጥ ከሶስት ዓመታት በፊት በተደረገው ፕሬዚዳንታዊ ምርጫ ዘመቻ ወቅት ሩሲያ እጇን አስገብታ እንደሆነ እየመረመሩ መሆናቸው የሚታወቅ ነው። ስቶን ከትራምፕ የምርጫ ዘመቻ ጋር በተያያዘ ዋሽተዋል፣ የምርመራውን ሂደት ለማሰናከል እና በምስክሮች ተግባር ውስጥ ለመግባት ሞክረዋል የሚሉ ክሶች ባለፈው ሳምንት ተመስርተውባቸዋል። ትላንት ኤቢሲ በተባለ የቴሌቪዥን ጣቢያ ሲናገሩ ታዲያ ከሙለር የምርመራ ተግባር ጋር ምን ያህል ሊተባበሩ እንደሚችሉ የሚወስ ስኑት ከጠበቆቻቸው ጋር ከተነጋገሩ በኋላ መሆኑን ገልጸዋል። የትራምፕ አስተዳደር ከኦሊጋርክ ኦሊግ ዴሬስፓ ጋር በተያያዙ ኩባንያዎች ላይ ተጥሎ የነበረውን ማዕቀብ አንስቷል። ዴሞክራቶች ማዕቀቡ እንዳይነሳ ሲገፉ ቆይተዋል። ዴሬ ፖስካ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ፑቲን ተባባሪ እንደሆኑ ተገልጿል። ዴሞክራቶችና በርካታ ሪፐብሊካውያን የሩሲያ ግዛት ግዙፉ የዓለም ኩባንያ የእሱ አካል የሆነውን ኢኤን ግሩፕ ጄኤስሲ፣ ኢሮ ሲፕ ኢነርጂ የተባሉት ኩባንያዎች በዴሬፖስካ ቁጥጥር ስር ናቸው ይላሉ። የዩናይትድ ስቴትስ የገንዘብ ሚኒስቴር ግን ዴሬፖስካ በእነዚህ ኩባንያዎች ላይ የነበራቸውን የአክሲዮን መጠን ቀንሷል፣ ቁጥራቸውም አቁሟል ሲል ትላንትና ገልጿል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የሚሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። አብር ጽዮን ግርማ ነኝ። አብረን ከአድማስ እንሻገር። ጋቢና ቪኦኤ ለስ ክሮስ ይህ የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። ትውልደ ኢትዮጵያ ሳውዲ አረቢያዊ ባለሀብት ሼክ መሐመድ ሁሴን አልአሙዲ ከአንድ ዓመት በላይ ከቆዩበት የሳውዲ ስርዓት በትላንትና ዕለት መፈታታቸው ታውቋል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን ለአሜሪካ ድምጽ በተለይ በሰጡት ቃል ሼክ አላሙዲን ለማስፈታት ጠቅላይ ሚኒስትር አብይ አህመድ የተለያዩ ጥረቶችን ሲያደርጉ መቆየታቸውን ገልጸዋል። ሼህ መሐመድ ሁሴን አላሙዲ ወደ ኢትዮጵያ የሚመለሱት መቼ እንደሆነ ለጊዜው አልታወቀም። እስክንድር ፍሬው አጠር ያለ ዘገባ አድርሶናል። ከህዳር 2010 ዓ ም ጀምሮ ሳኡዲ አረቢያ በስር ላይ ከቆዩ በኋላ ነው ሼህ መሐመድ ሁሴን አሊ አሙዲ መፈታታቸው የተገለጸው። በኢትዮጵያ ከመንግስት ቀጥሎ ሁለተኛ ቀጣሪ የሆነው የሚድሮክ ባለቤትና ቁጥር አንድ ትውልደ ኢትዮጵያዊ ባለሀብት ሼህ መሐመድ ሁሴን አሊ አሙዲ በዜግነት ሳውዲ አረቢያዊ ናቸው። እንደዚህ አይነቱ ሁኔታ ያልበገራቸው ጠቅላይ ሚኒስትር አብይ አህመድ ግን ባለሀብቱ ይፈቱ ዘንድ ከፍተኛ ጥረት ሲያደርጉ ቆይተዋል። ከወራት በፊት በሳውዲ አረቢያ በነበራቸው ጉብኝት ከልዑል አልጋ ወራሽ መሐመድ ቢን ሳልማን ጋር በተገናኙበት ወቅት ካነሷቸው ጉዳይ ች አንዱም ይሄው የሼህ አሊ አሙዲ መፈታት ነበር። የሼህ አሊ አሙዲን መፈታት ያረጋገጡት የጠቅላይ ሚኒስትር ጽፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን የተደረገውን ጥረት ማብራርተዋል። የፕሬስ ኃላፊው በተለይ ለአሜሪካ ድምፅ በስልክ በሰጡት ማብራሪያ እንዳሉት የባለሀብቱ መፈታት በጠቅላይ ሚኒስትር አብይ አህመድ ሲካሄዱ የነበሩ ጥረቶች አካልና ውጤት ነው። አስቀድሜ ለወዳጆቻቸው፣ ለዘመዶቻቸው፣ ለቤተሰቦቻቸውና ለሚድሮክ ሰራተኞች በአጠቃላይ ለኢትዮጵያውያንም እንኳን ደስ አላችሁ ማለት እፈልጋለሁ። ቀደም ሲል እንደሚታወቀው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ኃላፊነት በመጡበት ጊዜ በድርጅትም በመንግስትም በተቀመጠው አቅጣጫ መሰረት በሀገር ውስጥ በተለያዩ እስር ቤቶች የነበሩ ወገኖች እንዲለቀቁ ሚኒስትር ዶክተር አብይ አህመድ ጥረት በአደባባይ የሚታወቅ ነበር ከሳኡዲ አረቢያ ልውል አልጋ ወራሽ ጋር በነበራቸው ቆይታ ጉዳዩን ማንሳታቸውን ቃልም እንደተገባላቸው ገልጸው ነበር የሚድሮክ ግሩፕ ዋና ስራ አስፈጻሚ ዶክተር አረጋ ይርዳውም ጠቅላይ ሚኒስትሩን አመስግነዋል ስለዚህ ይሄ የጠቅላይ ሚኒስትሩ ጥረት ውጤት ነው ማለት እንችላለን አይደለም አቶ ንጉሱ አዎ በሚገባ እንግዲህ ምንድነው ጠቅላይ ሚኒስትሩ በዚህ የለውጥ ሂደት ውስጥ ጥረት ሲያደርጉባቸው ከነበሩት ጉዳዮች በሀገር ውስጥም ከሰብአዊ መብት አያያዝም ጋር ተያይዞ በርካታ እስረኞች እንዲፈቱ ያደረገ መሆኑን ይሄ ደግሞ በመንግስትም በድርጅትም በዚህ በለውጡ ሂደት ውስጥ ተቀምጦ የነበረ መሆኑን የምናስታውሰው ነው። ቅድም እንዳልኩት በተመሳሳይ ሁኔታ እሳቸውን በተመለከተም እንደዚሁ ስራ በጀመሩበት ጊዜ ጥረት እንደሚያደርጉ ቃል ገብተዋል። ይህን ክትትል ሲያደርጉ ቆይተዋል። እና የእሳቸው ጥረት እና እንቅስቃሴ አሁን ለተደረሰበት ውጤት ከፍተኛ አስተዋጽኦ ያለው መሆኑ ያው የኢትዮጵያም ሕዝብ የሚያውቀው ነው እና በዚህ መልክ ማየት ይቻላል። ከእስር የተፈቱት ሼህ መሐመድ ሁሴን አሊ አሙዲ መቼ ወደ ኢትዮጵያ እንደሚመለሱ እስካሁን በይፋ የወጣ መረጃ የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የትግራይ ክልል ምክር ቤት በህዝብ ተወካዮች ምክር ቤት የወጣውን የድንበርና የማንነት ጉዳዮች ኮሚሽን አዋጅ ተቃወመ። ምክር ቤቱ በዛሬው ውሎ የህዝብ ተወካዮች ምክር ቤት በቅርቡ የጸደቀውን አዋጅ ህገ መንግስታዊ አይደለም ሲል ውሳኔ ማሳለፉን ጠቅሶ ዓለም ፍስሃዬ ከመቀሌ ተከታዩን ዘገባ አድርሶናል። የትግራይ ብሔራዊ ክልላዊ መንግስት ምክር ቤት እያካሄደው በሚገኝ አምስተኛው ዘመን 14ተኛው መደበኛ ጉባኤው ባለፈው በህዝብ ተወካዮች ምክር ቤት የጸደቀው የድንበርና የማንነት ጉዳዮች ኮሚሽን አዋጅ ሕገ መንግስታዊ አይደለም በማለት በሙሉ ድምፅ ተቃውሞታል። ይህ ረቂቅ አዋጅ ህገ መንግስት የሚጋፋ በፌዴራል መንግስት ጣልቃ ገብነት የክልሎች መስተዳድር መብት የሚቃረንና የፌዴሬሽን ምክር ቤት ስልጣን የሚነጥቅ ነው ሲል ገልጸዋል። የፌዴራል መንግስት የማንነት ጉዳዮችና የድንበር አስተዳደር አስመልክቶ ያስቀመጠው እያለ ይህ ኮሚሽን መቋቋሙ ትርጉም እንደሌለው ገልጸዋል። ከዚህ በመነሳት የትግራይ ብሔራዊ ክልላዊ መንግስት ምክር ቤት ለመቃወም ምክንያት የሆኑ ስን ስምንት ነጥቦች አስቀምጠዋል። ከእነዚህ ውስጥ ህገ መንግስት በህጋዊ መንገድ ሳይሻሻል ለህገ መንግስት ድንጋጌዎች በአዋጅ የሚሽር ነው፣ ለፌዴሬሽን ምክር ቤትና ለህገ መንግስት ጉዳዮች አጣሪ የተሰጠውን ኃላፊነት የሚነጥቅ ነው፣ በመንግሥት አካላት መካከል ያለው የስልጣን ክፍል የሚያደፈርስ ነው የሚሉና ሌሎችንም ነጥቦች በያዘ ዝርዝር በማውጣት የፌዴሬ ፌዴሬሽን ምክር ቤት ለተፈጸመው የህገ መንግስት ጥሰት ትርጉም እንዲሰጥበት ጠይቀዋል። የኢትዮጵያ ብሔር ብሔረሰቦችና ህዝቦች የክልል መንግስታትና የሚመለከ ቤታቸው መንግስታዊና መንግስታዊ ያለሆኑ ተቋማትን አዋጅን ያስከትለው አደገኛ ውጤት በሚገባ ተገንዝበው በአስቸኳይ እንዲታረም ድርሻቸውን እንዲያበረክቱ ጥሪ አቅርበዋል። የትግራይ ብሔራዊ ክልላዊ መንግስት ስራ አስፈጻሚ በአዋጅ ላይ የተፈጸመውን የህገ መንግስት ጥሰት ጥያቄ ወደ ፌዴሬሽን ምክር ቤት እንዲያቀርብ የትግራይ ክልል ምክር ቤት ወስነዋል። ይህ በእንዲህ እንዳለ አዋጁ በህዝብ ተወካዮች ምክር ቤት ሲጸድ 33 የትግራይ ተወካዮች እንደተቃወሙት ይታወቃል። ምክር ቤቱ ስብሰባው እየቀጠለ ነው። ለድምጽ የአሜሪካ ሬዲዮ ዓለም ፍስሃ ከመቀለ አለም ሰሀያቅ በቀዳሚው ዘገባ ነው ይህንን ያደረሰን ከዚህ ዘገባ በኋላ የፌዴሬሽን ምክር ቤት በክልሎች መካከል የሚፈጠረውን የወሰንና የማንነት ጥያቄዎች በሰላማዊ መንገድ መፍተት ሲገባው በአማራ ክልል በህጋዊ መንገድ የቀረበ የማንነት ጥያቄ የለም ብሎ መደምደሙ በአማራና በትግራይ ክልሎች መካከል አላስፈላጊ ውዝግብ እንዲፈጠር እያደረገ ነው ሲሉ በአማራ ብሔራዊ ክልል መንግስት የፕሬዚዳንቱ የህግ ጉዳዮች ዋና አማካሪ አቶ መርሀ ጽድቅ መኮንን ተናገሩ አቶ መርሀ ጽድቅ አያይዘውም አሁን የተቋቋመው የአስተዳደርና የወሰን የማንነት ኮሚሽን ገለልተኛ ሆኖ ያጠናውን የውሳኔ ሀሳብ ስልጣን ላለው አካልና ለጠቅላይ ሚኒስትሩ ያቀርባል። የውሳኔ ሀሳቡን ስልጣን ያለው አካል የማያስፈጽም ከሆነ በፌዴራል መንግስት አልቃገብነት መፍትሄ እንዲያገኝ ያደርጋል ብለዋል። የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም በቅርቡ በአማራ ክልል በህጋዊ መንገድ የቀረበ የማንነት ጥያቄ የለም ማለታቸው የሚታወስ ነው። አስቴር ከባህር ዳር ተከታዩን ዘገባ አልካለች። የኢፌዴሪ ህገ መንግስት በአንቀጽ 62 ንዑስ ቁጥር አንድ ላይ እንደተጠቀሰው የክልሎችን ወሰን በሚመለከት ጥያቄ የተነሳ እንደሆነ ጉዳዩ በሚመለከታቸው ክልሎች ስምምነት ይፈጸማል ይላል። በዚህ መሰረት ህጉንና ስርዓቱን ተከትለን ለትግራይ ክልል መንግስት፣ በኋላም ደግሞ ለፌዴሬሽን ምክር ቤት ጥያቄያችንን አቅርበናል ይላሉ የወልቃይት የማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዴ አንቀጽ ጠቅሰን፣ ህግናስ ደግፈን ፔቲሽኑ አሟልተን 2007 2008 ጀምረን ጠይቀናል። ጉዳዩን ሲከታተሉ የነበሩ የፖለቲካ ተንታኝ አቶ ችቹ አለባቸው ጥያቄውን የሚያጠናክር መረጃ በእጃቸው እንዳለ በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ ተናግረው ነበር። በዚህ ጉዳይ ላይ የራሴ ማጣ ነው ጥናት ስለነበረ ከወልቃይት ጋር ተያይዘው የሚነሱ ጉዳዮች በሰነድ የተደገፉ ማስረጃዎች ሁላ በእጅ አሉ። ለምሳሌ አንዱ አሁን የወልቃይት ህዝብ ጥያቄውን በህጋዊ መንገድ አላቀረበም ይላል። ግን በእጅ ያለው ሰነድ እንደሚያሳየው የህዝቡ ወኪሎች ያስፈረሙትን እና አቤቱታቸው፣ ጥያቄያቸው ምን እንደሆነ የሚያመላክት ማመልከቻ ዝርዝር ማመልከቻ ይዘው ከአስር ገጽ በላይ ው በአይነት ወስደች ማመብትቻ ያለች በእጅ ይዤዋለሁ፣ ከአስር ገጽ በላይ ነው። ወስደው ትግራይ ውስጥ ለሚመለከታቸው አካላት አደርሰዋል። ከህገ መንግስቱ አንቀጽ 62 ላይ ሳንወጣ ሁለቱ ክልሎች መስማማት ካልቻሉ የፌዴሬሽን ምክር ቤት የህዝብ አሰፋፈርንና ፍላጎትን መሰረት በማድረግ ሁለት ዓመት ባልሞላ ጊዜ ውስጥ የመጨረሻ ውሳኔ ይሰጣል ይላል። ኮሚቴው ለፌዴሬሽን ምክር ቤት ያቀረበውን ይግባኝ በወቅቱ አፈ ጉባኤ የነበሩት አቶ ያለው አባተ ለትግራይ ክልል መንግስት የጻፉት ደብዳቤ እጅ ላይ አለ ይላል በማህበራዊ ሚዲያ በአማራ ብሔርተኝነት ላይ ተከታታይ ጽሁፎችን የሚያወጣው አቶ ጌታቸው መኮንን ለትግራይ ክልል አቅርበው ከዛም በ2008 ለፌዴሬሽን ምክር ቤት አቅርበው ለዚህም ማስረጃ የሚሆን የካቲት 19 ቀን 2008 ዓ ምት የተጻፈ አቤቱታ ለምክር ቤታቸው ማቅረባቸውን ገልጸው በነሱ በኩል መፍትሔ እንዲሰጠው ጠቅሰው የጻፉት ደብዳቤ አለ እዚህ ጋር እንደማየው አቶ ያለው አባተ የፌዴሬሽን ምክር ቤት አፈ ጉባኤ በነበሩበት ጊዜ ጥር ሀያ አምስት ቀን ሁለት ሺ ስምንት አመተ ምህረት ለምክር ቤቱ የቀረበ አቤቱታዎችን ይመለከታል የሚል የይግባኝ ደብዳቤ ለትግራይ ክልል ብሔራዊ ክልላዊ መንግሥት ምክር ቤት የቀረበ ነው። ይሄ የያዙት መረጃ አቶ ጌታቸው አያይዘውም ከእነዚህ ዶክመንቶች በተጨማሪ ከቅርብ ጊዜ ወዲህ በክልሉ በሚደረጉ ሰላማዊ ሰልፎች ላይ የወልቃይት ጥያቄ ጎልቶ የሚሰማ ድምጽ ነው ይላሉ። ይህ ሁሉ ሂደት እያለ በቅርቡ የፌዴሬሽን ምክር ቤት አፈ ጉባኤዋ በአማራ ክልል በህጋዊ መንገድ የማንነት ጥያቄ አልቀረበም ማለታቸው አስቆጥቶናል፣ ይላሉ አቶ ጌታቸው። ሶማሊያ የለም፣ አፋር የለም፣ ትግራይ የለም፣ አማራ ክልል የለም። ይህንንም ወይዘሮ ኬሪያ የሚያውቁት እውነቱ ሆኖ ሳለ ጆሮ ዳባ ልበስ ብለው ዛሬ በተከበረው ምክር ቤት ፊት አላቅም፣ የቀረበ የለም ማለት አሁንም ችግሩን አድበስሶ ለማለፍ እና የአማራን ሕዝብ የወልቃይትም ብቻ አይደለም፣ የአማራን ሕዝብ ላሞኝህ የማለትና የመናቅ ያክል ነው። ወደ ትግራይም ቀርበዋል። ወደ ፌዴሬሽን ምክር ቤት ጥያቄዎቹ ቀርበዋል። ፌዴሬሽን ምክር ቤትም ደግሞ የቀረበለት ስለመሆኑ ይጣራ ብሎ ወደ ትግራይ ምክር ቤት ደብዳቤ ጽፏል። ይሄ ይታወቃል። ይሄን አሁን ሙሉ በሙሉ አፍጥጦ መካድ አይቻልም። አቶ መረሀ ጽርቅ መኮንን በአማራ ብሔራዊ ክልላዊ መንግስት የፕሬዚዳንቱ የህግ ጉዳዮች ዋና አማካሪ ናቸው። የፌዴሬሽን ምክር ቤት ስልጣንና ኃላፊነትን በተመለከተ በክልሎች መካከል የሚፈጠርን የወሰንና የማንነት ጥያቄን በሰላማዊ መንገድ እንዲፈታ ማድረግ ነው ይላሉ። አሁን ጥያቄውን እያነሱት ያሉት ህዝቦች እንጂ ክልሎች አይደለም የሚለውን ሀሳብም ያሰምሩበታል። አሁን በአሁኑ ሰዓት በትግራይ ስር የሚተዳደሩት የወልቃይት ጠገዴ እንደዚህ የጸለምትም አካባቢ በተወሰነ ደረጃ ሰቲት ሁመራ እንደዚሁ ደግሞ በዚህ በወሎ መስመር ደግሞ ድሮ በወሎ ክፍለ ሀገር እየተባለ በሚጠራ ይጠቃለሉ የነበሩት የራያ አካባቢ ግዛቶች በትግራይ ስር የሆኑት አሁን ቅድም የጠቀስኳቸው መስፈርቶች ሳይሟሉ ነው የሚል ጭቅጭቅ አለ። እንግዲህ ክልሎቹ ያን ያህል ጎልተው ሄደው በሁለቱ መካከል አለመግባባት ኖሮ ውዝግብ ውስጥ በሰፊው ገብተው አያውቁም እስከ ቅርብ ጊዜ ድረስ ነገር ግን ህዝቦቹ እዛ አካባቢ የሚኖረው ህዝብ ግን ወደ አማራ ክልል እንጠቃለል የሚል ጥያቄ ማንሳት ከጀመረ ቆይቷል። ኢንፎርማሊ ማለት ነው፣ በመደበኛ ባልሆነ መንገድ ከ2008 ጀምሮ። ግን ጥያቄው ለትግራይ ምክር ቤትም ስለመቅረቡ ከዛ በኋላም ደግሞ ትግራይ ምክር ቤት በጊዜው ባለመመለሱ ምክንያት ወደ ፌዴሬሽን ምክር ቤትም ስለመቅረቡ በቂ መረጃዎች አሉ። ይሄ እንግዲህ የአማራ ክልል ያቀረበው ነገር ሳይሆን በትግራይ ክልል ስር የተጠቃለሉ ህዝቦች ወኪሎች ነን የሚሉ ሰዎች በተለያየ ጊዜ ያቀረቡት ነው። ስለዚህ የፌዴሬሽን ምክር ቤት ስልጣን በዋነኝነት እንግዲህ ምንድን ነው እነዚህን ጥያቄዎች በአግባቡ አስተናግዶ መመለስ ነው። አዋጅ አለ። መጀመሪያ ህገ መንግስቱ በአንቀጽ 48 ስር ይሄን ይጠይቃል። እሱ እንዲፈታ ስልጣን ይሰጣል። በአንቀጽ 62 ስም ስር እንደዚሁ በቂ ስልጣኖች ይሰጠዋል። ከዛም ደግሞ እሱን ለማስፈጸም እነዚህን ድንጋዮች ለማስፈጸም የወጣ አዋጅ አለ በ1993 ዓ ም እንዴት ዜጎች ጥያቄውን ሊያቀርቡ እንደሚችሉ በምን አይነት ቡድን ምን አይነት ፐርሰንት ያላቸው ሰዎች ከነዋሪው ህዝብ የትኞቹ ያህል እንደሚያቀርቡ ምናምን ተደንግጓል። ይህን ታሳቢ አድርጎ እንግዲህ የፌዴሬሽን ምክር ቤት በጊዜው አጣርቶ እታች ያሉት የአስተዳደር ምክር ቤቶች ጉዳዩን ከተመለከቱ በኋላ ውሳኔ እንዲሰጡ መጀመሪያ ያዛል። ይሄ በማይሆንበት ጊዜ ውሳኔውን ከመለሱት መለሱት በአጥጋቢ ሁኔታ ካልመለሱትና ይቅርታ ይግባኝ ከቀረበለት ደግሞ እነዚህን ውዝግቦች በራሱ ኃላፊነት አጣርቶ እንዲወስን ይጠበቅበታል። እንግዲህ ስልጣኑ ይሄ ነው። በመሰረታዊነት በክልሎች መካከል አለመግባባቶች መፍታት፣ ለግጭት መንስኤ የሚሆኑትን ምክንያቶች እያጣራ ምላሽ መስጠት፣ ህገ መንግስት መተርጎም፣ እንግዲህ ሌሎች ብዙ ስልጣኖች አሉት። ከዚህ ወጣ ያሉ እንግዲህ የኢትዮጵያ ህገ መንግስት በጣም የተወሳሰበ ህገ መንግስት ነው። ይህንን የማንነት ጥያቄ የአስተዳደር መከለያ አድርጎ ጥቅም ላይ እንዲያውለው የመጨረሻ ውሳኔ ላይ ሲደረስ ለዚህ የሚያመረቁ ተቋማት በበቂ መቋቋምና መደራጀት በብቃትም ደግሞ መስራት ነበረባቸው። ይህ አልሆነ። በእውነቱ አቶ መርሀ ጽድቅ አያይዘው በአማራና በትግራይ ክልሎች እየተነሱ ያሉት የወሰንና የማንነት ጥያቄዎችን በሰላማዊ መንገድ ለመፍታት አሁን የተቋቋመው የአስተዳደር የወሰንና የማንነት ኮሚሽን ተጠሪነቱ ለጠቅላይ ሚኒስትሩ ጭምር ነው። የጠቅላይ ሚኒስትሩ ጣልቃ ገብነት ደግሞ ችግሩን ይፈተዋል ይላሉ። የዚህን የአስተዳደራዊ ወሰኖች እና የማንነት ጥያቄ በዝርዝር የሚመለከትና በገለልተኝነት የሚያጠና የውሳኔ ሀሳብም ደግሞ ለጠቅላይ ሚኒስትሩና ለፌዴሬሽን ምክር ቤት ፍጆታ ለውሳኔ ሀሳብ ፍጆታ የሚሆን የውል የሚውል የምክረ ሀሳብ አደራጅ ኮሚሲዮን ተቋቁሟል። ይህ ኮሚሲዮን በቅርቡ ስራ ይጀምራል ብለን ነው የምንጠብቀው። በሶስት ዓመት ጊዜ ውስጥ በሀገሪቱ ውስጥ ያሉትን የማንነት ጥያቄዎች አጥንቶ የአስተዳደር ወሰን ጥያቄዎች አጥንቶ እነዚህን የሚመለከቱ የውሳኔ ሀሳቦቹን ሬኮመንዴሽኖቹን በባለሙያ የተደገፉ ዝርዝር ስራዎቹን ለጠቅላይ ሚኒስትሩ እንዲያቀርብ ምክንያቱም ጠቅላይ ሚኒስትሩ የሀገሪቱ ሕግና ሰላም ዋና አስከባሪ ነው። የጦር ኃይሎች ጠቅላይ አዛዥ ነው። ጠቅላይ ሚኒስትሩም ደግሞ እንግዲህ እነዚህ የማንነት ጥያቄዎች የግጭት መንስኤዎች እየሆኑ በክልሎች መካከል ለሰላምና ላለመረጋጋት ለሰላም መታጣትና ላለመረጋጋት መንስኤ እየሆኑ ከመጡ አሁን ጉዳዩ የፌዴሬሽን ምክር ቤት ብቻ መሆኑ ይቀራል ማለት ነው። የሀገሪቱ የማስፈጻሚ አካልም የፌዴራል አስፈጻሚ አካልም ትልቅ ኃላፊነት አለበት በዚህ ጉዳይ ላይ የሰላም መታጣት እያለ። ሀገሪቱን በሰላም እያስተዳደርናት ነው እያሉ ያቀረብናቸውን እንኳ ዝርዝር ጥያቄዎች በቀጥታ በይፋ የሚታወቁትን እንኳ እየተካካል ልንቀጥል ስለማንችል፣ ጠቅላይ ሚኒስትሩ ኃላፊነት አለበት የዚህን ኮሚሽን ውሳኔ ሀሳብ ይዞ ከፌዴሬሽን ምክር ቤት ጋር ተነጋግረው አፋጣኝ ውሳኔ እንዲያገኝ። ይህ በማይሆንበት ጊዜ ግን ለምሳሌ እስከ መጨረሻው ድረስ የሰብአዊ መብት ጥሰትን ያስከተለ አንድ የክልል ውሳኔ ወይም ደግሞ አንድ የክልል እርምጃ ካለ ይሄ እርምጃ ስልጣን ባለው አካል እንደ ፌዴሬሽን ምክር ቤት ባለ አካል ምላሽ የማይሰጠው ከሆነ ያን ክልል እኮ በቀጥታ ፌዴራል ኢንተርቬንሽን የሚባል ህግ አለ። በ359 የምንለው ህግ አለ። የፌዴራል መንግስት ጣልቃ እንዲገባና በጉዳዩ ላይ ይህንን የሰብአዊ መብት ጥሰት እስኪቆም ድረስ ክልሉን አግዶ የሚያቆይበትና ጥያቄው ከተመለሰና ሰላሙ ከተመለሰ በኋላ ክልሉ ወደነበረበት ሁኔታ እንዲመለስ የምናደርግበት ሁኔታ በክልሉ በወሰንና ማንነት ዙሪያ ሲነሱ የነበሩ ጥያቄዎች ህገ መንግስቱ ባስቀመጠው የህዝብ አሰፋፈር፣ ቋንቋ፣ ማንነትና የህዝብ ፍላጎትን መሰረት ባደረገ መልኩ ጥያቄው ይመለሳል ቢባልም ክልሎች የተዋቀሩት ህገ መንግስቱ ከመጽደቁ በፊት በመሆኑ ጥያቄውን ለመመለስ አስቸጋሪ እንዳደረገው አቶ መርሃ ጽድቅ ይናገራሉ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አስቴርን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ኢትዮጵያውያን የበጎ ፈቃድ ሐኪሞች በኤርትራ ነው ተከታዩ ዘገባችን። ለሁለት ወራት የጤና በጎ ፈቃድ አገልግሎት ለመስጠት ኤርትራ የሚገኙ ሰላሳ አምስት ኢትዮጵያውያን ሐኪሞች በተለያዩ ከተሞች ተመድበው ስራቸውን በማከናወን ላይ ይገኛሉ። የኤርትራ ቆይታቸው ከስራ ልምድና የተሞክሮ ልውውጥ በተጨማሪ የህዝብ ለህዝብ የሰላም ግንኙነቱን ለማጠናከርና ባህሎችን የማስተዋወቅና የመጋራት ፋይዳ እንዳለውም ሐኪሞቹ ለአሜሪካ ድምጽ ተናግረዋል። ሪፖርተራችን ብርሃነ በረሀ ከአስመራ ተከታዩን ዘገባ ልኮልናል። የጤና በጎ ፈቃድ አገልግሎት ለመስጠት ኤርትራ የገባው የኢትዮጵያ ሐኪሞች ቡድን በተለያዩ የኤርትራ ከተሞች ተመድበው የበጎ ፈቃድ ስራቸውን በጥሩ ሁኔታ በማከናወን ላይ እንደሆኑ ቪኦኤ ያነጋገራቸው ዶክተሮች ተናግረዋል። በአስመራ በሀዝሀዝ ሆስፒታል ተመድባ የበጎ ፈቃድ ሕክምና አገልግሎት በመስጠት ላይ የምትገኘው የባህር ዳር የሕክምናና የጤና ሳይንስ ኮሌጅ አዲስ ምሩቅ ዶክተር ሸዋነሽ ሙለታ ከኤርትራውያን ሐኪሞች ጋር በጋራ በመስራት የስራ ልምድ ለመለዋወጥና በሙያቸው ለማገልገል ወደ ኤርትራ እንደመጡ ተናግራለች። በቆይታዋም ልምድ ካላቸው ኤርትራውያን ዶክተሮች ጋር በመስራታቸውም ጥሩ ተሞክሮ እያገኙ እንደሆነም ተናግራለች። የመጣ ነው ያው ሼር ለመደራረግ ነው። ምክንያቱም ከሀገር ሀገር አይደለም ከአንድ ሀገር ውስጥም የተለያዩ ከተማዎች የማኔጅመንት ዲፈረንስ ምናምን ሊኖሩ ይችላሉ፣ እና ያንን ሼር ለማድረግ ነው የመጣነው። ሰላሳ አምስትንን የመጣ ነው ከአዲስ ምሩቃን ተጨማሪ ደግሞ አራት ሲኒየር ዶክተሮች አብረውን መጥተዋል። ከእኔ ጋር የተመደቡት በአዛሀስ ሆስፒታል ሶስት ነን አጠቃላይ ማለት ነው። ስራችን ጀምረናል። አስመራ ውስጥም ከአስመራ ውጭም የተመደቡ ዶክተሮች አሉ። ስራችንን በይፋ ጀምረናል ማለት ነው እና ያለው ነገር ምንድን ነው? በጣም አሪፍ ነው የሚል ደስ ይላል። እንግዳ ተቀባዮች ናቸው። ሁለተኛ እዚህ ያሉ ዶክተሮች ጂፒዎች ናቸው። እኔ ያለሁበት ሆስፒታል ማለት ነው እና ጄኔራል ፕራክቲሽነሮች ናቸው እና በጣም ደስ ይላል። ጎበዝ ናቸው። ሼር እያደረግን ነው፣ አንድ ላይ የምንሰራው እና በጣም አሪፍ ነው ቆንጆ ነው እየሄደ ያለው። በአስመራ በሀሊበት ሪፈራል ሆስፒታል ተመድቦ የበጎ ፈቃድ አገልግሎት በመስጠት ላይ የሚገኘው ዶክተር ዳዊት ደግ አደረገ በበኩሉ እንደዚህ አይነት የበጎ ፈቃድ አገልግሎት ከስራ ልምድ ልውውጥ ባለፈ በሁለቱ አገራት መካከል ያለውን ግንኙነት በይበልጥ የሚያጠናክር መሆኑን ተናግረዋል። ለእኛም እንደ ሐኪም የተለያየ አይነት የስራ ዘይቤ ያለበት ቦታ ሄዶ መስራት እድል ማግኘት የልምድ ልውውጡን እኛም ለዚህ ላሉ ባለሙያዎች ሼር ያረገው ነገር ከነሱም እኛም ደግሞ የምንማራቸው ብዙ ነገሮች ስለሚኖር በሙያው ተፈጥሯዊ ባህሪ ቸር መደራረግ በጣም ቆንጆ ነው። ከዛ በተጨማሪ ነው ዋነኛው ግን ልክ አሁን በሁለቱ ሀገር መካከል ያለው የእርቅ ስሜት፣ የሰላም ስሜት መጀመሩን በግልጽ የሚያሳይ አይነት መንፈስ ይፈጥራል። ምክንያቱም የእውነት ከመሪዎቹ ግንኙነት በበለጠ ህዝቡ ከህዝቡ አዲሱን ስሜት፣ የፍቅሩን ስሜት አይነት ታየዋለ እዚህ ስትመጣ ኢትዮጵያዊነት ስትላቸው ያለው ደስታ፣ እነሱ ሊያናግሩ የሚያደርጉት ጥረት፣ ነገሮችን ለማቅለል የሚሞክሩት ሙከራ ያ ያ ከሕክምናው ልውውጥ በተጨማሪ የወንድማማችነቱን ስሜት የሚያጠናክር አይነት ስሜት ነው ያለው አሁንና በጣም ጥሩ ነው ይህን እድል ማግኘት መቻላችን። በወጣትነት እድሜው የመጀመሪያ የበጎ አድራጎት አገልግሎት ለመስጠት እድሉን በማግኘቱ መደሰቱን የተናገረው ወጣት ዶክተር ዳዊት በኤርትራ የተደረገላቸው አቀባበል ለስራቸው ጉልበት እንደሆናቸው ተናግሯል። እንደ ሐኪም ይሄ አንደኛ የበጎ አድራጎት የመስጠት እድሉን ማግኘቱ በጣም ደስ የሚል ስሜት ነ በተለይም እኛ ወጣቶችም ስለሆነ እንደ ልምድም እንደ ባህልም የበጎ አድራጎት የመስጠት ልምዱም መዳበር አለበትና ይሄ በጣም የሚያስደስት ጅማሩ ነው። እንደ ግል በጣም ደስተኛ ነን። ከጠበቅነው በላይ ነው አቀባበል። ምናልባት ለማጋነን ያክልም ሳይሆን ሚኒስትሮቹ ተገኝተው በጣም ሀየር ኦፊሻሎች እኛ አልጠበቅንም፣ ያን ያክል አይነት አቀባበል ሁሉ ና ልናደርግ ከመጣ ነው የበጎ አድራጎት የበለጠ ያክል ጉልበት የሚሆን አይነት አቀባበል ነው ያገኘ ነው እና ደስተኞች ነን። በዛም በዚህ አጋጣሚ ማስተላለፍ ምንፈልገው መለ ዶክተር ሸዋነሽ ሙለታ በቆይታቸው ለኑሯቸው የሚያስፈልጉ ነገሮች እየተሟሉላቸው በመሆኑ ለስራቸው መቃናትና ስራቸውን በተገቢው መንገድ ለመስራት እንደቻሉ ተናግራለች ነው ለምሳሌ እንደ የተደረገው አስመራ ውስጥ ወደ አራት ያሎች አሉ። እዛ ውስጥ የተመደብነው ሀያ ሶስታችንም አንድ ሆቴል ነው የተያዘልን እና የምንመላለሰውም በሆስፒታሉ አምቡላንስ ነው እና ምንም ይሄን ያህል የራቀን የቸገረን ነገር የለም። በጠዋቱ በሰአቱ መጥተው ይወስደናል፣ በሰአቱ አምጥተው ይመልሱናል። እና ምንም ለስራ ለመስራት ያስቸገረን እንቅፋት ነገር እስካሁን የለም እና በጣም አሪፍ ነው። ከሕክምናው የበጎ ፈቃድ ስራ በተጨማሪም አስመራ በሚገኘው የኢትዮጵያ ኤምባሲ ጋር በመተባበር ባህልን የማስተዋወቅና ሌሎች ስራዎችን እንደሚሰሩም ዶክተር ዳዊት ተናግረዋል። ኮሚኒቲውን የማስተማር ስራ የሀገሪቱን ባህል የማስተዋወቅ ስራ ከኤምባሲው ጋር ለማድረግ ኮንታክቶች ጀምረናል። ያው ነገሮቹ እየደረሱ ሲሄድ የሚሆኑ ይሆናል። ከዛ ውጭ በተጨማሪ የሰላም ግንኙነቱን ለማጠናከር የታሰቡ ፕሮግራሞችም አሉ። ያው በመንግስት አካላት የሚገለጹ ቢሆንም የሁለቱ ሀገሮች የስፔሻላይዜሽን ትምህርት የሁለቱ ሀገር ሚኒስትሮች ስብሰባ ነበራቸው እና ስለዚህ ጉዳይም ስምምነት ላይ የደረሱ ይመስለኛል። ምናልባት ከዚህ የኤርትራ የህክምና ባለሙያዎች የስፔሻላይዜሽን የትምህርት እድሎችን ለማመቻቸት ምናልባት እዚሁ አስመራ ውስጥም ቢሆን ኢትዮጵያ ውስጥ በእነሱ ስምምነት የሚወሰን ቢሆንም ይህም ሌላ ተጨማሪ እየተካሄደ ያለ ስራ ነውና ይህም ተጨማሪ ጉልበት ይሆናል ብዬ አስባለሁ። ለሰላሙ በኤርትራ የሁለት ወር የጤና በጎ ፈቃድ አገልግሎት ለመስጠት የመጡ ሰላሳ አምስት አዲስ ምሩቃን ኢትዮጵያውያን ዶክተሮች በአስመራ ከረን፣ ጊንዳ፣ ደቀ መሓርና መንደፈራ በሚገኙ ሆስፒታሎችና የጤና ማዕከሎች ተመድበው የጤና አገልግሎት በመሰጥ ላይ ይገኛሉ። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ ብርሃነ በረህን እናመሰግናለን። አድማጮች የድሬዳዋ ከተማን በተመለከተ የተጠናቀረ ሪፖርት ነበረን በሰዓቱ አልደረሰልንም። አሁን ደግሞ ሲደርሰን እኛ ሰዓታችን ተጠናቀቀ። ባለፈው ሳምንት በድሬዳዋ ከተማ አለመረጋጋት መፈጠሩ ይታወሳል። በዛሬ ሁለት የፌዴራል መንግስት አመራሮች የድሬዳዋ ነዋሪዎችን በከተማ ወቅታዊ ሁኔታ ላይ አወያይተዋል። የጠቅላይ ሚኒስትሩ አማካሪ አቶ ተፈራ ደርበውና አቶ መለሰ አለም በመሩት መድረክ ላይም ነው። ነዋሪዎች አሉ ያሏቸውን ጥያቄዎች አንስተው በመግባባት ላይ መደረሳቸውን ተሳታፊዎች ለቪዮ ገልጸዋል። በተያያዘም በመቶዎች የሚቆጠሩ ወላጆች ልጆቻችን ይፈቱ ብለው ፖሊስ መምሪያ መጠየቃቸውን መምሪያውም ተጠርጣሪዎቹ ተጣርተው መፈታት አለባቸው፣ በአፋጣኝ እንደሚፈቱ ገልጸውልናል ብለዋል። አዲስ ቸኮል ነው ይህን ዘገባ ያጠናቀረው። ከምሽቱ ሶስት ሰዓት በሚኖረን መደበኛ ፕሮግራማችን ላይ ሙሉውን ይዘን እንመለሳለን። አድማጮች ለዛሬ የጋቢና ቪኤ ጉዟችን በዚሁ ተጠናቋል። አስተያየቶቻችሁን በፌስቡክ አት ቪ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩኝ። ዝግጅታችንን ያቀናበረልን ሞክቢል ያቤሮ ነው። የስርጭት መሀንዲሱ ዳንክራፍተንም አብሮን ነበረ። ጉዟችሁ የሰመረ ይሁን እያልን በተከታዩ የዘሪቱ ሙዚቃ እንሰናበታችኋለን። መልካም ምሽት። ደናደሩ በነገው ጉዞ እንገናኛለን። see you.